የአሜሪካ ድምጽ ራዲዮ ጣቢያ ነው። በ22 በ በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ አርብ መስከረም 15 2012 ዓ ም ዝግጅታችን ጀመረ። በዓሉን ለማደናቀፍ የተለያዩ ሙከራዎች እንዳሉ ያደረግናቸው ጥናቶች አስረድተውናል። መሰረት አድርገን እነዚህ ችግሮች ከመፈጠራቸው በፊት በየአካባቢያቸው የመከላከል በገቢውን ፍተሻ የማድረግ የአዲስ አበባ መግቢያ በሮች ያሉ እነሱም መሰረት አድርገን ከወትሮ የተለየ ጸጥታውን ለማስከበር ፍተሻ ይደረጋል፣ ክትትል ይደረጋል። የኢትዮጵያ ፌዴራል ፖሊስ ኮሚሽን ኮሚሽነር እንዳሻው ጣሰውን ነው የሰማችኋቸው። በወቅታዊ ጉዳይ ላይ የሰጡንን ቃለ ምልልስ በአብይ ርዕስ እናስደምጣችኋለን። ዘንድሮ የጣለው ከፍተኛ መጠን ያለው ዝናብ ባስከተለው የጎርፍ አደጋ ከ22000 በላይ ሰዎች ከቤት ንብረታቸው መፈናቀላቸውን የአማራ ክልል መንግስት አስታወቀ። በጣና ዙሪያ ያሉ የጎርፉ ተጎጂዎች መንግስት የሰብአዊ እርዳታ እንዳልሰጣቸው ገልጸዋል። በምሽቱ ከምናስደምጣችሁ ዘገባዎች ጥቂቶቹ ናቸው። ዝግጅቶቻችንን በዌብሳይታችን አማሪክ ዶት ቪኦኤ ኒውስ ዶት ኮም፣ በቪኦኤ አማሪክ የፌስቡክ ገጻችንና በአሀዱ ራዲዮ 94.3 ላይ በቀጥታ ማዳመጥ ትችላላችሁ። ጤና ይስጥልኝ፣ እንደምናመሻችሁ። ክቡራን አድማጮች የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ንጉሱ ታምሬ ስርጭቱን ያቀናብርልናል። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ። ጤና ይስጥልኝ እንደምናመሻችሁ አድማጮች፣ ዜናዎቹን የማሰማችሁ ቆንጂት ታዬ ነኝ። በኢትዮጵያ የኮሮና ቫይረስ ምርመራ የተካሄደላቸው ሰዎች ቁጥር አንድ ሚሊዮን ሁለት መቶ አርባ አንድ ሺህ ስምንት መቶ ሰባ ሁለት ደርሷል። ባለፈው የ24 ሰዓት ጊዜ ውስጥ 7227 ሰዎች ተመርምረው 486 ሰዎች ላይ ቫይረሱ እንደተገኘ ተረጋግጧል። የጤና ሚኒስቴር በሰጠው እለታዊ የአሀዝ መረጃ 221ዱ ሰዎች የተገኙት አዲስ አበባ ውስጥ ነው 78 በሲዳማ፣ 77 በኦሮሚያ፣ 31 በትግራይ፣ 28 ደግሞ በደቡብ ህዝቦች ክልል፣ እንዲሁም 30 ሰዎች በአማራ ክልልና 13 በቤኒሻንጉል ክልል ሁለት በሐረሪ ክልል የተገኙ እንደሆኑ ዘርዝረዋል። በዚሁ የ24 ሰዓት ጊዜ ውስጥ የሰባት ሰዎች ህይወት በኮቪድ-19 ሳቢያ ማለፉንም የሚኒስቴሩ መረጃ ጨምሮ አመልክቷል። የኬንያ ጠቅላይ አቃቤ ህግ የሀገሪቱ ፕሬዚደንት ፓርላማውን እንዲበትኑ ያስተላለፉት ምክረ ሀሳብ አነጋጋሪነቱ እንደቀጠለ ነው። ትናንትና የኬንያ የህግ ባለሙያዎች ማህበር ፕሬዚደንት በጠቅላይ አቃቤ ህጉ የተላለፈው ጥሪ ስራ ላይ ካልዋለ ማህበራቸው ፓርላማውን በተቃውሞ ይቆጣጠረዋል ሲሉ አስጠንቅቀዋል። ጠቅላይ ፍርድ ቤቱ በበኩሉ ይህ ጉዳይ የህግ ትርጉም የሚሻ ነው ብሏል። ገልሞ ዳዊት ዝርዝሩን ከናይሮቢ ይዟል። የኬንያ ህገ መንግስት በአገሩ ፓርላማ ህዝብን ለመወከል የሚመረጡ ሰዎች ሁለት ሶስተኛ የፆታ እኩልነት ታሳቢ እንዲደረገ ያዛል። ይህን ለአስር ዓመታት መተግበር አቅቶታል የተባለው የአገሩ ፓርላማ ታዲያ ሰሞኑን ትችትና ቀውስ ውስጥ ገብተዋል። የኬንያ ጠቅላይ አቃቢ ግዳኛ ዴቪድ ማራጋ ማክሰኛው የኬንያ ፕሬዚዳንት ፓርላማውን እንድበትኑ ያቀረቡት ሀሳብ ላይ ጉዳዩ የሚመለከታቸው አካላት ስለሚከተሉ እርምጃ እየተናገሩ ነው። የኬንያ የህግ ባለሙያዎች ማህበር ፕሬዚዳንት ኔልሰን ሃቪ ግን ፕሬዚዳንት ኬንያታ እንደተባለው በጥቅምት ሁለት ተግባራዊ የሚያደርጉ ከሆነ ማህበራቸው የአገሩ ዜጎችን ሰብስቦ ፓርላማውን በተቃውሞ እንደሚዘጋ ተናግረዋል። አሁን ፓርላማውን እንቆጣጠራለን ምክንያቱም ከጥቅምት ሁለት በኋላ በፓርላማ አባልነት በፓርላማ ውስጥ ልታደም የሚመጣ ማንኛውም ሰው ሰርጎ ገብ ነው። ከዛ በኋላ በኬንያ ህዝብ የተሰጣቸው ህግ የማውጣት ስልጣን የላቸውምም። ስለዚህ በኬንያ ህገ መንግስት በተሰጠን ስልጣን መሰረት ወደ ፓርላማው ሄደን ተገቢ እርምጃ እስኪወሰድ ፓርላማውን በተቃውሞ እንቆጣጠረዋለን። እኛ በቡርኪና ፋሶ የተደረገው ነገር እዚህ እንዲደገም አንፈቅድም። ፍላጎታችን እነኚህ ሰዎች ወጥተው የተሻለ ስራ ሊሰሩ የሚችሉ ሰዎች ወደ ቦታው እንዲመጡ ነው ብለዋል ምስተር ሃቪ። የኬንያ የምርጫ ቦርድ በሦስት ወራት ውስጥ የተወካዮች ምርጫን እንዲያዘጋጅ፣ የኬንያ ገንዘብ ሚኒስቴርም የፓርላማ አባላት ክፍያን ከተያያዘው ጊዜ አንስቶ እንዲያቋርጥ ጠይቀዋል። በተጨማሪም የዓለም አቀፍ መንግስታትና ድርጅቶች ከጥቅምት ሁለት በኋላ በኬንያ ፓርላማ አባላት ተሳትፎ የሚደረግ ማንኛውም እንቅስቃሴ ከማድረግ እንዲቆጠቡ ጠይቀው የኬንያ የፖለቲካ ፓርቲ አባላትም የዚህ ምክረ ሀሳብ ተገዢ እንደሆኑ ጠይቀዋል። ጠቅላይ አቃቤ ግዳኛ ያቀረቡት ሀሳብ ግን እክል ገጥሞታል። ማክሰኞ ማረጋ ለፕሬዚዳንቱ የመከሩት ሀሳብ የአገሩ ፍርድ ቤት የህግ ትርጉም ያስፈልገዋል ሲሉ ከናይሮቢና ከሞምባሳ ሁለት ሰዎች የክስ መዝገብ ከፍተዋል። ክሱን የተመለከቱት ጠቅላይ ፍርድ ቤት ዳኛ ውሳኔው ለጊዜው እንዲገታ የክስ መዝገቡን በመስከረም 27 2013 ዓ ም እንድታይ ቀጠረው ሰጥተዋል። የፕሬዝደንት ኬንያታ አስተዳደር ስለ ጉዳዩ መልስ ባይሰጥም የበፊቱ የምርጫ ተቀናቃኛቸው ራይላ ኦዲንጋ ግን ኬንያታ የሚከተለውን ውሳኔ ከማሳለፋቸው በፊት ጉዳዩ የሚመለከታቸውን አካላት በስፋት ማማከር አለባቸው ብለዋል። ለአሜሪካ ድምጽ ገልሞ ዳዊት ከናይሮቢ አድማጮች ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ መጪው አገር አቀፍ ምርጫ በትክክል መከናወኑ ላይ ጥርጣሬ እንዳላቸው መግለጻቸውን ቀጥለዋል። በፖስታ ቤት በኩል የሚላክ የመራጭ ድምጽ ይጭበረበራል ብዬ እሰጋለሁ እያሉ ነው። ብዙዎች ባለስልጣናት ደግሞ ስጋታቸው ያለ አግባብ የተጋነነ ነው ይላሉ። ፕሬዚደንቱ ትናንትና ከዋይት ሀውስ ወደ ሰሜን ካሮላይና እና ወደ ፍሎሪዳ ከመነሳታቸው አስቀድመው በሰጡት ቃል ምርጫው በትክክል እንዲከናወን ማረጋገጥ እንፈልጋለን መሆኑን ግን እንጃ ሲሉ ነው የተሰሙት። ብዙ የድምፅ ካርዶች ወንዝ ውስጥ ተገኝተዋል። የትረምፕ ስም ያለባቸው ካርዶች ቆሻሻ ማጠራቀሚያ ውስጥ ተወርውረዋል ብለዋል ፕሬዚደንቱ። በፔንሲልቬኒያ መካከለኛ ወረዳ የዩናይትድ ስቴትስ አቃቤ ሕግ ቢሮ ባወጣው መግለጫ መሰረት ከጦር ኃይል አባላት የተላኩ ጥቂት የድምፅ መስጫ ካርዶች ተጥለው ክትትል ተደርጎ ዘጠኙ ተገኝተዋል ብሏል። ከዚያ ውስጥ ሰባቱ ዶናልድ ትራምፕን የመረጡ ናቸው። ሁለቱ ለማን የተሰጡ ድምጾች እንደሆኑ አልታወቀም ሲል የፍትህ ሚኒስቴር መግለጫ ሰጥቷል። ፕሬዚደንት ትራምፕ ኮሎራዶና ካሊፎርኒያ እንዲሁም ኒው ጀርሲን ጨምሮ በርካታ ክፍለ ግዛቶች ለነዋሪዎቻቸው በሙሉ በፖስታ ቤት በኩል ድምፅ መስጫዎችን እየላኩ መሆኑ አሳስቦኛል ብለው በተደጋጋሚ ሲናገሩ ቆይተዋል። ትናንትና የፌደራሉ ምርመራ ቢሮ ዲሬክተር ክሪስቶፈር ሬይ ለመወሰኛ ምክር ቤት በሰጡት የምስክርነት ቃል በሀገሪቱ የዋና ዋና ምርጫዎች ታሪክ አንዳችም በሀገር አቀፍ ደረጃ የተቀናጀ የማጭበርበር አድራጎት ሙከራ ተደርጎ አያውቅም ነው ያሉት። የኤፍቢአይ ዲሬክተሩ በተጨማሪም ግዙፍ የምርጫ ማጭበርበር ተግባር ለመፈጸም ለሚፈልግ ጠላት ያን ማድረግ ቀላል አይሆንም ብለዋል። ነገር ግን የሚሆነውን ስለማናውቅ በጥንቃቄ ነቅተን እንደምንከታተል መታወቅ አለበት ብለዋል። ፕሬዚደንቱ ከመናገራቸው ጥቂት ቀደም ብሎ የዋይት ሀውስ ቃል አቀባይ ኬሊ መከናኒ ፕሬዚደንቱ በቀደመ ንግግራቸው ከፕሬዝደንታዊ ምርጫ በኋላ ሰላማዊ የስልጣን ሽግግር እንዲደረግ ለማክበር በግልጽ ቃል አለመግባታቸው ከሁለቱም ፓርቲዎች በኩል ያስከተለውን ነቀፌታ ለማብረድ ሞክረዋል። ፕሬዚደንቱ የነጻና ፍትሐዊ ምርጫን ውጤት ይቀበላሉ ሲሉ ነው ቃል አቀባዩ የተናገሩት። ዴሞክራቶችም ይህንኑ ጥያቄ ራሳቸውን እየጠየቁ ሲሉ ቃል አቀባዩ አክለዋል። አድማጮች ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። የተባበሩት መንግስታት ድርጅት ኮሮና ቫይረስን ለመከላከል ሀገሮች ስራ ላይ ባዋሉት የመቆጣጠሪያ እርምጃዎች ምክንያት ከባህር መውረድ ያልቻሉትን ከ300 ሺህ የሚበልጡ የንግድ መርከብ ሰራተኞች የሚረዳበትን መንገድ እያፈላለገ ነው። የአንደኛው የንግድ መርከብ ካፕቴን ሲናገሩ ከአንድ ዓመት በላይ ባህር ላይ በስቃይ ላይ ያሉ መርከበኞች እንዳሉ ገልጸው የእኛ ስራ በዓለም ዙሪያ ምግብና መድኃኒት በማጓጓዝ ረገድ ያለው ትልቅ አስተዋጽኦ ሊታሰብበት ይገባል ብሏል። ትናንት የተባበሩት መንግስታት ድርጅት ባስተባበረ ጉባኤ ላይ ለመርከብ ድርጅቶች እና ለመንግስታት የትራንስፖርት ባለስልጣናት ተማጽኗቸውን አሰምተዋል። በዩናይትድ ስቴትስ በቻይና ና በሩሲያ መካከል እየተባባሰ ያለው ውጥረት ትናንትና በተባበሩት መንግስታት ድርጅት ጠቅላላ ጉባኤ ጎን በተካሄደ ስብሰባ ላይ በግልጽ ጎልቶ ተስተውሏል። በኮቪድ-19 ወረርሽኝ ምክንያት በኢንተርኔት አማካይነት እየተካሄደ ያለው ጠቅላላ ጉባኤ ዋና ትኩረቱ ወረርሽኙን በሕብረት ተጋፍጦ መታገል ቢሆንም ውጥረቱ ዓለም አቀፍ ትብብር ለመፍጠር የሚደረገው ጥረት ላይ ትኩረቱን እየተሻማ ይገኛል። በዚሁ የኮቪድ-19 የህብረት ዘመቻ ትኩረቱ ባደረገ የጸጥታ ምክር ቤት ስብሰባ ላይ ንግግር ያሰሙት የድርጅቱ ዋና ጸሐፊ አንቶኒዮ ጉቴሬሽ ባደረጉት ንግግር ዓለም አቀፉ ወረርሽኝ በዚህ ጂኦፖለቲካዊ ውጥረት ባሻቀበበት ድባብ ውስጥ መዛመቱን እንደቀጠለ ነው ብለዋል። ይህም አሳሳቢ ነው ብለዋል። ወረርሽኙ ዓለም አቀፍ ትብብሮችን በግልጽ የፈተነበት ነው ያን ፈተና ደግሞ ወድቀናል ሲሉ በወቅቱ በኢንተርኔት በተካሄደው የጸጥታ ምክር ቤት ጉባኤ ላይ አሳስበዋል። ዋና ጸሐፊው የጠቀሷቸው ውጥረቶች በስብሰባው ላይ በግልጽ ታይተዋል። የቻይናና የሩሲያ የውጭ ጉዳይ ሚኒስትሮች ከዩናይትድ ስቴትስ ጋር ያሏቸውን ልዩነቶች አስመልክተው የተናገሩ ሲሆን የቻይና የውጭ ጉዳይ ሚኒስትር ዋንጊ እንደዚህ ባለ ፈታኝ ወቅት ሀያላን ሀገሮች የሰው ዘርን የወደፊት እጣ ፈንታ ቅድሚያ የመስጠት ኃላፊነት አለባቸው ብለዋል። አስከትለውም የቀዝቃዛ ጦርነት አስተሳሰብንና የርዕዮተ ዓለም አድላዊነትን ትተው በአንድነት የተደቀነውን ችግር መወጣት አለብን ሲሉም ተደምጠዋል። የሩሲያ አቻቸው ሴርጌ ላቭሮቭ በበኩላቸው ብዙ ሀገሮች ለሀገር ውስጥ ችግሮቻቸው ከውጭ ተጠያቂ ለመፈለግ ሲሞክሩ ይታያሉ ብለዋል። የጀርመኗ ሚኒስትር ኒልስ አነንም የየራሳችንን ሀገር ከማስቀደም ይልቅ ትኩረታችንን ለዓለም አቀፍ ትብብር መስጠት ይኖርብናል። አንዳችን ከወደቅን ሁላችንም ወደቅን ማለት ነውና ሲሉ ተደምጠዋል። የዩናይትድ ስቴትስ የተባበሩት መንግስታት ድርጅት አምባሳደር በሰነዘሩት ጠንካራ ምላሽ በፖለቲካ ቂም ላይ ያተኮራችሁ ሁላችሁም ልታፍሩ ይገባል። ቻይናን አስመልክተውም ቤይጂንግ በአለም አቀፉ ወረርሽኝ ምንጭነት በኃላፊነት መጠየቅ አለባት የሚለውን የፕሬዝደንት ዶናልድ ትራምፕን ከባድ ውንጀላ ደግመው አሰምተዋል። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል። ይህ ከአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ሄርዝ በ25 ሜትር ባንድ በ12040 ኪሎ ሄርዝ በ31 ሜትር ባንድ በ9485 ኪሎ ሄርዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የአርብ መስከረም 15 2012 ዓ ም ምሽት ፕሮግራም ነው። ዝግጅቶቻችንን በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም በአት ቪኦኤ አምሃሪክ የፌስቡክ ገጻችንና በአህዱ ራዲዮ 94 ነጥብ 3 ላይ በቀጥታ ማዳመጥ ትችላላችሁ። አድማጮች፣ የኮሮና ቫይረስ ስርጭትን ለመግታት በተወሰነው አካላዊ የመራራቅ ውሳኔ መሰረት የምትከታተሉትን ቅንብር የምናስደምጣችሁ ከየቤታችን ሆነን ነው። በዚህ ምክንያት ጥቂት የቴክኒክ መደነቃቀፎች በፕሮግራሞቻችን ላይ ቢፈጠሩ አስቀድመን ይቅርታ እንጠይቃለን። አሁን የዕለቱ አበይት የኢትዮጵያና ና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሻገራለን። በቅድሚያ የዕለቱን አብይ ርዕስ እናስደምጣችሁ በመስቀልና በእሬቻ በዓላት አከባበር ላይ የጸጥታ ችግር ለመፍጠር የተዘጋጁ አካላት መኖራቸውን የገለጹት የኢትዮጵያ ፌዴራል ፖሊስ ኮሚሽነር የተለየ ጥበቃ እንደሚኖርና ለዚህም በቂ ዝግጅት መደረጉን አስታውቀዋል። ከአሜሪካ ድምጽ ጋር አጠር ያለ ቃለ ምልልስ ያደረጉት ኮሚሽነሩ እንደሻው ጣሰው ከመስከረም ሀያ አምስት በኋላ በሚል የሚንቀሳቀሱ አካላትም ከድርጊታቸው እንዲቆጠቡ አሳስበዋል። ሕዝብን ከሕዝብ እንደዚሁም ከመንግስትና ከጸጥታ ኃይል ጋር የሚያጋጩት የእነዚህ መልእክቶች ባለቤቶች በውጭ ሀገርና በሀገር ውስጥ የሚንቀሳቀሱ ቡድኖች ናቸው ብለዋል። የኢትዮጵያ ፌዴራል ፖሊስ ኮሚሽነር ጄኔራል እንደሻው ጣሰውን በስልክ ያነጋገራቸው እስክንድር ፍሬው ነው። ወደ ዘገባው የነገውን የመስቀል ደመራ በዓል ና በሳምንቱ የሚከበረውን የእሬቻ በዓል ለማክበር ከሚደረጉ ዝግጅቶች ጎን ለጎን የጸጥታ ስራዎችም ትኩረት እንደተሰጣቸው ነው የኢትዮጵያ ፌዴራል ፖሊስ ኮሚሽነር ያስታወቁት። የፌዴራል ፖሊስ ኮሚሽነር ጄኔራል እንደሻው ጣሰው ለአሜሪካ ድምፅ እንዳሉት ሁለቱም ዝግጅቶች ጎን ለጎን እየተካሄዱ ነው። የፌዴራል ፖሊስ፣ የአዲስ አበባ ፖሊስ፣ በዙሪያ የሚገኘው የኦሮሚያ ፖሊስ ና የመከላከያ ና የብሔራዊ መረጃ ሌሎች ከጀምሮ እስከሚጠናቀቅ ድረስ በሰላም እንዲከበር ኅብረተሰቡ ወጥቶ ሲገባ ምንም ችግር እንዳያጋጥመው ለማድረግ ከወትሮ በተለየ ሁኔታ ዝግጅት አድርገናል እና በአንድ በኩል ይህን ዝግጅት እያደረግን በሌላ በኩል ደግሞ በዓሉን ለማደናቀፍ የተለያዩ ሙከራዎች እንዳሉ ያደረግናቸው ጥናቶች አስረድተውናል። ይህን መሰረት አድርገን እነዚህ ችግሮች ከመፈጠራቸው በፊት በየአካባቢያቸው የመከላከል በገቢውን ፍተሻ የማድረግ የአዲስ አበባ መግቢያ በሮች ያሉ እነሱን መሰረት አድርገን ከወትሮ የተለየ ጸጥታውን ለማስከበር ተሻ ይደረጋል፣ ክትትል ይደረጋል። የጸጥታ ጥበቃው ከወትሮ በተለየ ሁኔታ እንደሚካሄድም ኮሚሽነር እንደሻው ገልጸዋል። ለዚህ ምክንያቱ ደግሞ የበዓሉን መንፈስ ለማደናቀፍ የተለያዩ እንቅስቃሴዎች መኖራቸው እንደሆነ ነው ያመለከቱት። የበዓሉ አከባበር ከሚፈቅደው ወግና ስርዓት ውጭ በመንቀሳቀስ በዓሉን ለመረበሽ የሚፈልግ ኃይል እንዳለ ተደርሶበታል ነው ያሉት ዝርዝሩን ባይገልጹም። ሁኔታው በጸጥታ አካላት የሚታወቅ መሆኑን ለአሜሪካ ድምፅ አስረድተዋል። እንግዲህ የመስቀል በዓልም ሆነ የእሬቻ በዓል ሰው ሃይማኖታዊ እና ባህላዊ ሁኔታውን የሚገልጽበት እና ደስታውን የሚገልጽበት ነው። በዚህ ወቅት ምንም ነገር እንዲፈጠር አንፈልግም። ሕብረተሰቡም ከጎናችን ተሰልፈው በየአካባቢ የሚታዩ የተለያዩ ምልክቶች ካሉ ለአካባቢ ፖሊስ እና ለሚመለከተው ፖሊስ እየጠቆመ እየተቆጣጠር ነው እንሄዳለን ብለን ነው የምናስበው። ኮሚሽነሩ እንደሻው እንግዲህ ከወትሮ በተለየ የጸጥታ ጥበቃ ይኖራል ብለዋል። መረጃ አለን የጸጥታ ችግር ለመፍጠር የሚፈልጉ አካላት እንዳሉ ብለዋል። ምን ማለት ነው? ይሄ የጸጥታ ስራ ስለሆነ ጸጥታ ስራ ሰራተኞች ብቻ ነው የሚሰሩት። ብዙ ጠነቀቅ ድማ መልእክቱ ብቻ ነው የሚተላለፈው እንጂ እንደዚህ አይነት አይለ እንደዚህ አይነት አለ ተብሎ አይገለጽም። የመስከረም ሀያ አምስት የሚለ ነገርም ጠቅሰዋል በመግለጫወት ላይ ቅድም መስከረም ሀያ አምስት ሁሉም ሜዳ እንደተመላከታችሁት የተለያዩ ማህበራዊ ድረገጾች ያስተላልፋቸው ምልክቶች አሉ። እነዚህ መልእክቶች ባለቤት ይኖራቸዋል ብለን እናስባለን። ግማሹ የእነዚህ መልእክት ባለቤቶች በሀገር ውስጥ የሚንቀሳቀሱ የተለያዩ ቡድኖች ናቸው ተብሎ ይገመታል። ግማሹ በውጭ ሀገር የሚገኙ ክርቶችና ቡድኖች ናቸው ሊሆኑ ይችላሉ ተብሎ ይገመታል። በመስከረም ሀያ አምስት በኋላ ለህዝቡ ጥሪ እያስተላለፉ ነው ያሉት። ይሄ ጥሪ ተነስ፣ ታጠቅ፣ ተነሳ ነው የሚል ነው። ህዝቡን ከህዝብ ጋር የሚያጋጭ ነው። ህዝቡን ከመንግስት ጋር የሚያጋጭ ነው። ህዝቡን ከጸጥታ ሀይል ጋር የሚያጋጭ ነው። ማንኛውም ሀይል መንግስት ለመሆን የሚፈልግ ከሆነ በሀገሪቱ ህገ መንግስት መሰረት ተወዳድሮ በምርጫ አልፎ የመንግስትነት ሚናውን ይወጣል እንጂ በሌላ በማንኛውም መንገድ መንግስት ትሆናለህ ብሎ የሚያስብ አካልም ካለ ህዝቡንም ባልሆነ መንገድ በማሰቃየት ለመረበሽ የየለት ኑሮውን ለማስተጓጎር የሚፈልግ ሀይል ካለ ይሄ እንደማይፈቀድለት ነው መልዕክት ያስተላለፍ ነው። ቅድም አሁንም በተመሳሳይ እሱን ነው የማስተላለፈው። ኮሚሽነር እንደ ሻውጣ ሰው የኢትዮጵያ ፌዴራል ፖሊስ ኮሚሽነር ጀነራል በጣም አመሰግናለሁ ስለሰጡኝ አጠሪያ ለማብራሪያ። እኔም አመሰግናለሁ። መልካም ጊዜ። እናም በሁለቱ በዓላት ወቅትና ከዚያም በኋላ ሁከት ለመፍጠር የተዘጋጁ አካላት አሉ ሲሉ ነው ኮሚሽነር እንደሻው ጣሰው የገለጹት። በዚህ የሚሳተፉ ካሉ ፖሊስና የጸጥታ ኃይሉ ህብረተሰቡን ለመከላከል ሲል በቂ እርምጃ እንደሚወስድም አስጠንቅቀዋል። የኮቪድ 19ን ስርጭት ለመከላከል ሲባል በነገው የመስቀል ደመራ በዓል ላይ የሚሳተፉት የጥሪ ካርድ የያዙ አምስት ሺህ ሰዎች ብቻ መሆናቸው ታውቋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። እስክንድር ፍሬውን ለዘገባው እናመሰግናለን። ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት። የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። የትንታኔው መጽሔት ይቀጥላል። አስቴርን ለዘገባው እናመሰግናለን። ወደ ተከታዩ ዘገባ እንለፍ። የዩናይትድ ስቴትስ ዓለም አቀፉን ሚዲያ ኤጀንሲ የዩናይትድ ስቴትስ ሕዝብ ተወካዮች ምክር ቤት ነጻና ገለልተኛ የሆነ ሚዲያ በዓለም እንዲስፋፋ አርአያ የሚሆን ዘመናዊ የሚዲያ ተቋም እንዲኖር በዩናይትድ ስቴትስ መንግስት በጀት የተቋቋመ ኤጀንሲ ነው። ማይክ ፓክ በኮንግረስ የበላይ ጠባቂነት ሲተዳደር የኖረውን ይህን ኤጀንሲ እንዲመሩ በተፈጠረ አዲስ መዋቅር በፕሬዝዳንት የተሾሙ የመጀመሪያው ባለስልጣን ናቸው። የአሜሪካ ድምጽ ራዲዮ ቪኦኤን ጨምሮ የዩናይትድ ስቴትስ መንግስት አለም አቀፉ ሚዲያ ኤጀንሲ ስር የሚገኙ የዜና አውታሮችን ካለፈው ሰኔ ወር ጀምሮ በስራ አስፈጻሚነት እየመሩ ያሉት ማይክ ፓክ የተለያዩ የስራ ኃላፊዎችን በማባረር እና ለውጭ ሀገር ጋዜጠኞች የቪዛ እድሳቶችን በማቋረጥ በወሰዷቸው እርምጃዎች ከፍተኛ ትችት ቀርቦባቸዋል። ከሁለቱም የዲሞክራቲክና ሪፐብሊካን የምክር ቤት አባላት ብርቱ ትችት ስለቀረበባቸው ስራ አስፈጻሚው በምክር ቤቱ የቪኦኤ ዘጋቢ ካትሪን ጊብሰን የሚከተለው ዘገባ ተዘጋጅቷል። ደረጀ ደስታ ያቀርበዋል። ለፕሬስ ነጻነትና ኢንፎርሜሽን ለማግኘት የያዝነው የ2020 ዓ ም አስቸጋሪና ብዙ ፈተናዎች የነበሩበት ዓመት መሆኑ ይነገራል። ትናንት ሐሙስ ዩናይትድ ስቴትስ የህዝብ ተወካዮች ምክር ቤት የዓለም አቀፉ ሚዲያ ኤጀንሲን ስራ አስፈጻሚ ማይክ ፓክ ቃላቸውን እንዲሰጡ የቀረበላቸው የኮንግረስ ጥሪ ባለመቀበላቸው የሰላ ትችቶችን ሰንዝረውባቸዋል። የህዝብ ተወካዮች ምክር ቤት የውጭ ጉዳይ ኮሚቴ ሊቀመንበር ኤሊየት ኤንግል እንዲህ ብለዋል ለረጅም ጊዜ ጠንካራና ከግራና ከቀኝ ድጋፍ የነበረውን ዓለም አቀፉን የዩናይትድ ስቴትስ ሚዲያ መሳቂያ እያደረጉት ነው። የዩናይትድ ስቴትስ ዓለም አቀፉን ሚዲያ በበላይነት ለሚቆጣጠረው ኮሚቴ ለዚህ ለእኛ ኮሚቴ ያላቸው ንቀት እጅግ ከፍተኛ ነው። ለዚህ ሥራና ኃላፊነት የተገቡ ሰው አይደሉም። መልቀቅ አለባቸው። እሳቸው ካልለቀቁ ፕሬዚደንቱ ሊያባረሯቸው ይገባል። ፓክ ቀደም ሲል የዘጋቢ ፊልም ሰሪ የነበሩ ሲሆን ከዚህ ቀደም የህዝብና የመንግስት የመገናኛ ብዙሀንን መርተዋል። ባለፈው መስከረም ወር ለምክር ቤቱ ቃላቸውን በሰጡበት ወቅት የኤጀንሲውን ኤዲቶሪያል ነፃነት እንደሚጠብቁ ቃል ሲገቡ እንዲህ ብለዋል። የኤጀንሲው ሙሉ እምነት ያረፈው በጋዜጠኞች ነፃነትና ገለልተኝነት ላይ ነው። ዜናዎች እንዴት አድርገው መዘገብ እንዳለባቸው የሚነግራቸው ምንም አይነት ፖለቲካዊ ተጽዕኖ የለም። ማይክ ፓክ ስራ አስፈጻሚ ሆነው ለመሾም በፈጀባቸው የሁለት ዓመት ቆይታና ሂደት ውስጥ ዲሞክራቶች ጥናታዊ ፊልም ዘገባ በሚሰሩበት ወቅት አላግባብ አባክነውታል በተባለው ጉዳይ ላይ ጠንካራ ትችትን ሲያቀርቡባቸው የነበረ ሲሆን፣ ሪፐብሊካኖች ደግሞ ያላቸውን የሥራ ልምድ በማንሳት ሲያደንቋቸው ቆይተዋል። የሴኔት የውጭ ጉዳዮች ኮሚቴ ሴኔተር ጄምስ ሪስክ እንዲህ ብለዋል እኚህ ሰው የተለዩ ለቦታው የሚመጥኑና የተገቡ ሰው ናቸው። ይሁን እንጂ ፓክ ኃላፊነቱን ከተረከቡበት ካለፈው ሰኔ ጀምሮ የወሰዷቸው ውሳኔዎች የሕግ አውጪዎቹን የኮንግረስ አባላት አሳስቧቸዋል። ሪፐብሊካኑ የተወካዮች ምክር ቤት የውጭ ጉዳይ ኮሚቴ አባል ማይክ መካውል እንዲህ ብለዋል። ሲኢኦ ፓክ ሃዝ ኢግኖርድ ዘ ዊል ኦፍ ኮንግረስ ኤንድ ዊዝሄልድ ሚሊዮንስ ኦፍ ዶላርስ ኢን ፈንዲንግ ፍሮም ኦቲኤፍ ስራ አስፈጻሚው ማይክል ፓክ ብዙ ሚሊዮን ዶላሮች በጀትና ፈንድ ላይ የሚያዘውን የኮንግረሱን ፈቃድ መፈጸም አልፈለጉም። ይሄ በዋሽንግተን የተለመደ አይነት የፖሊሲ ውይይት አይደለም። በሆንግ ኮንግ የተፈጠረው አለመረጋጋት በተባባሰበት ሁኔታ ድርጊታቸው ሊገኝ የሚችለውን እርዳታ የሚጎዳው ይመስለኛል። ዛሬም በቤላሩስ ተመሳሳዩን እያደረጉ ነው። ለነፃነትና ለዲሞክራሲ የሚደረጉ እንቅስቃሴዎችን የሚያስፈልጋቸውን ድጋፍ መስጠት አለመቻል አሳዛኝና የሚያስቆጭ ነገር ነው። ኦፕን ቴክኖሎጂ ፈንድ የተባለውን ዓለም አቀፉን የኢንተርኔት ነፃነት ለማበረታታትና ለመጠበቅ በዩናይትድ ስቴትስ የሚደገፈው ተቋም የዓለም አቀፉን የሚዲያ ኤጀንሲ የገባውን ኮንትራት ውለታ በማፍረስ 18 ሚሊዮን ዶላር ገንዘብ የያዘበት በመሆኑ ክስ መስርቶበታል። የቴክኖሎጂ ፈንዱ የቀድሞ ቦርድ አባል አምባሳደር ካርን ብላህ እንዲህ ይላሉ ኦቲፍ ግቡ በማስረጃ ለተረጋገጠው ችግር መፍትሄ መስጠት አይደለም። ይልቁንም ግልጽ የሆነውን የቴክኖሎጂ ፈንዱን ዋጋ ማሳጣት ነው። በጣም ጎጂ የሆነው ደግሞ ኤጀንሲው ለቴክኖሎጂ ፈንድ በኮንግረስ ከተመደበው 20 ሚሊዮን ዶላር ለኢንተርኔት ፕሮግራም ከተመደበው የ60 ወይም የ80 ከመቶ ውስጥ 49 ከመቶ የሚሆነውን አግደዋል። ባለፈው ሰኔ ማይክ ፓክ በርካታ ስራ አስፈጻሚዎችና የስራ ኃላፊዎችን አባረዋል። ሴኔተር ባብ መንዴዝ ይህን የጅምላ ማባረር ውሳኔ ብለው የጠሩትን አስመልክቶ የቀድሞ የሬዲዮ ፍሪ ዩሮፕ እና ሬዲዮ ሊበርቲ ፕሬዚዳንት ጄሚ ፍላይ እንዲህ ብለዋል። ከሶስት ወራት በኋላም እስከ ዛሬ ድረስ እኔን የሚተኩም ሆነ በእኔ ደረጃ ባሉት ሌሎች ኔትወርኮች ወይንም ትስስሮች ውስጥ ተተኪዎች አልተሰየሙም። በሚያሳዝን መልኩ የስራ አስፈጻሚውን ማይክ መምጣት ወደ ዓለም አቀፉ ሚዲያ የበለጠ ቀውሶችና ትርምሶችን አምጥተዋል። ከዚህም የከፋ ነገር አይመጣም። እውነት ለመናገር ከሆነ በሚዲያው ዓለም ከተወዳዳሪዎቻችን ወደ ኋላ ቀርተናል። ዓለም አቀፉ የሚዲያ ኤጀንሲ በመንግሥት ተቆጣጣሪ ኤዲተሮች የሠራተኞችን ብቃትና አስተማማኝ ደህንነት ታሪክ በተለይም የአንዳንድ ጋዜጠኞችን አስመልክቶ በተገቢው መንገድ አልተከናወነም ብለው የሚተቹ ሲሆን ማይክ ግን በዚህ ረገድ የወሰዱትን እርምጃ አድንቀዋል። በምክር ቤቱ የውጭ ጉዳዮች ኮሚቴ አባል ሪፐብሊካኑ ስካት ፔሪ እንደሚከተለው ብለዋል። በማይክል ፓክ የተወሰዱት ማሻሻያዎች እንደሚጠበቀውም ብዙ ተቃውሞዎችን ቀስቅሰዋል። ይሁን እንጂ የዓለም አቀፉ ሚዲያ በሠራተኞቹ ምልመላ ወቅት የሚያደርገው ማጣራት ደረጃውን ያልጠበቀና ባለፉት አስርት ዓመታት የዩናይትድ ስቴትስን ብሔራዊ ደህንነት ለአደጋ አሳልፎ የሰጠ ነው። የዚህ ሁሉ ጥፋት ያንን ሂደት ሲያመሰቃቅሉ የነበሩ ሰዎች ናቸው። በምክር ቤቱ ከሁለቱም ፓርቲዎች ተደጋግሞ የሚነሳው አንድ ትችት ቢኖር ፓክ በቪኦኤ የሚሰሩ የውጭ ጋዜጠኞችን ጄዋን የሚባለውን የቪዛ እድሳት እንዲቋረጥ ማድረጋቸው ነው። ዴሞክራቱ የውጭ ጉዳዮች ኮሚቴ አባል ብራድ ሼርመን እንዲህ ብለዋል። ስ ስ ስ ስ ስ ስ ስ ሰዎችን ወደዚህ እናመጣችኋለን። ታማኝ እንዲሆኑና እውነቱን እንዲናገሩ እንጠይቃችኋለን። እውነት መናገር ስለሚያስገድልበት አገራቸው እውነት እንዲናገሩ እውነት መናገር በአገራቸው ቢያንስ ያሳስራል። ሚስተር ፓክ ግን ይህን መናገር የሚፈልጉ ሰዎችን ማመልከቻ አይቀበሉም። ቪዛ ለማራዘም የሚጠይቁትን ጥያቄ አይቀበሉም። ያ ማለት ሰዎች ተይዘው ወደ አገራቸው እንዲባረሩ ይደረጋል ማለት ነው። ስለ ሀገራቸው እውነት እንዲናገር ወደ ጠየቅናቸውና እውነት መናገር ግን ህገወጥ ወጥ ወደሆነበት አገራቸው እንዲሄዱ እናስገድዳቸዋለን ማለት ነው። የቪዛ ጊዜያቸውና የስራ ፈቃዳቸው በመጠናቀቁ ቢያንስ አምስት የቪኦኤ ጋዜጠኞች አገር ለቀው ወጥተዋል። ሀያ የሚሆኑ ጋዜጠኞች ደግሞ በዚህ ዓመት መጨረሻ ያልቃል ተብሎ ይጠበቃል። ማይክ ፓክ ግን በውሳኔያቸው የጸኑ ሲሆን ጋዜጠኝነት ለስለላም ሽፋን ሊሆን ይችላል ብለዋል። ጄሚ ፍላይ እንዲህ ይላሉ የዓለም አቀፉ የሚዲያ ኤጀንሲ ኃላፊ ጋዜጣዊ መግለጫ መጻፍ ጀመረ ማለት በጣም አደገኛ ነገር ነው። በሚቀጥለው ሳምንት ደግሞ ክሬምሊን ስለ ዓለም አቀፍ ሚዲያ ጋዜጠኞች እየዞሩ የሚናገረው ነገር ሰጠነው ማለት ነው። ማይክ ለምክር ቤቱ የውጭ ጉዳይ ኮሚቴ ሊቀመንበር ኤንግል በላኩት ደብዳቤ አስቀድመው በተያያዘው ሌላ ጉዳይ የተነሳ በኮሚቴ ፊት ቀርበው በተባለው ቀን ቃላቸውን መስጠት እንደማይችሉ በመግለጽ በኅዳር ወር ውስጥ የተለያየ አማራጭ ቀኖችን ሰጥተዋል። በዚያ ጊዜ ደግሞ የሕዝብ ተወካዮች ምክር ቤት ለዕረፍት የሚወጡበት ጊዜ ይሆናል። ለአሜሪካ ድምጽ ራዲዮ ደረጀ ደስታ የምትከታተሉት ከአሜሪካ ድምጽ የሚተላለፍላችሁን የአማርኛ ቋንቋ አገልግሎት ነው። ወደ ተከታዩ ዘገባ እናልፋለን። ባለፈው መጋቢት ወር በመኖሪያ ቤቷ እንዳለች በተደጋጋሚ ጥይት ተመታ ሕይወቷ ባለፈው ብሪያና ቴለር ሞት የኬንታኪ ፖሊስ ተጠያቂ ያለመሆኑን በመግለጽ የአቃቢ ሕግ ብቻ ክሱን የሚያቀርብበት ክስ ሰሚ ወይም ግራንድ ጁሪ ውሳኔ ላይ የተቆጡና እጅግ የተበሳጩ አሜሪካውያን ከትላንት በስቲያ በተለያዩ ከተሞች ተቃውሟቸውን ለማሰማት ወደ አደባባዮች ወጥተዋል። በተለይም በብራያና ቴለር መኖሪያ ከተማ በሆነችው ሉዊስቪል በተቀሰቀሰው የተቃውሞ አመፅ የተኩስ ድምፅ የተሰማ ሲሆን ሁለት ፖሊሶች መቁሰላቸውን አሶሽትድ ፕሬስ የተለያዩ ሚዲያዎችን ጠቅሶ ዘግቧል። ደረጀ ደስታ ያቀርበዋል። የ26 ዓመቷ ብራያና ቴለር መኖሪያ ቤቷ ውስጥ እንዳለች ከፖሊስ በተተኮሰ ጥይት ሕይወቷ ያለፈው ከወራት በፊት መጋቢት 13 2020 ነበር። ባለፉት ሁለት ቀናት በተለያዩ የአሜሪካ ከተሞች የተነሳውን ተቃውሞ የቀሰቀሰው ግን ለብራያና ሞት ምክንያት የሆኑት ጥይቶችን የተኮሱት የኬንታኪው ፖሊስ በግድያው ተጠያቂ አለመሆናቸውን በመግለጽ ግራንድ ጁሪው ወይም ክስ አጣሪው ያሳለፈው ውሳኔ ነው። ውሳኔው እንደተሰማ በመቶዎች የሚቆጠሩ ሰዎች የብራያና ቴይለርን ስም እያነሱ እንደ ኒውዮርክ፣ ዋሽንግተን ዲሲ፣ ፍላዴልፊያ እና ላስቬጋስ፣ ቺካጎ፣ አትላንታ ሲያትል እና በመሳሰሉ ከተሞች ለተቃውሞ ወጥተዋል። ባለፈው ረቡዕ በሉዊስቪል የነበረው ተቃውሞ በአብዛኛው ሰላማዊ የነበረ ሲሆን ቆይቶ ግን በፖሊሶችና በተቃዋሚዎች መካከል ግጭት ተፈጥሯል። ሁለት ፖሊሶች በተተኮሰባቸው ጥይት የቆሰሉ ሲሆን ከአመጹ ጋር ተያይዞ 127 ሰዎች መታሰራቸውን ፖሊስ አስታውቋል። ለዝርፊያ የተሰማሩና መንገድ ለማገድ በቆሙ ተሽከርካሪዎች ላይ እየዘለሉ የሚወጡ እንደነበሩም አዛዡ ተናግረዋል። ተጠባባቂው የፖሊስ አዛዥ ሮበርት ሽሮደር ፖሊሶች ላይ ከተከፈተው ተኩስ ጋር ተያይዞ አንድ ሰው የተያዘ ሲሆን ተጠርጣሪው ተቃውሞ ሰልፉ ላይ ተሳታፊ ይሁን አይሁን አልገለጹም። ካርመን ጆንስ ሉዊስቪል ውስጥ ላለፉት ሶስት ወራት በየቀኑ ሰልፍ እንደምትወጣ ተናግራለች። ምክንያቷን ስታስረዳ የሚቀጥለው ተረኛ መሆን አንፈልግም፣ ደምና ሰውነታችንን ለታሪክ እየከፈልን ይህን ሁሉ ጥቃትና በደል በሰላማዊ መንገድ ተቋቋሙት የሚለው ነገር ሰልችቶናል። ያለፈውን የበጋ ወር በሙሉ በማርቲን መንገድ አሳለፍ ነው፣ የትም አላደረሰንም። ምናልባት የማልኮምንም መንገድ ለመሞከር ጊዜው ይሆናል ብላለች። ጆንሰን እንደምትለው የቀራት ነገር ቢኖር የተቃውሞ አመፁ በዩናይትድ ስቴትስ የስርዓት ለውጥ ያመጣል ይሆናል የሚለው ተስፋ ነበር። ይሁን እንጂ ግን በቴይለር ላይ የተወሰነው ውሳኔ ያሳያት የእሷም ሕይወት ምንም ዋጋ የሌለው ነገር እንደሆነ ነው። ቀጥላም እንዲህ ትላለች ጆን፣ ከአሁን በኋላ እንደ ድሮ ተመልሼ የምተኛ አይመስለኝም፣ ምክንያቱም ይህ ማንኛችንም ላይ ሊደርስ ይችላል። ስርዓቱ ለጥቁር ሰዎች ደንታ የለውም። ስርዓቱ ጥቁሮችን ይውጠንና አላምጦ ይተፋናል። የቴለር ቤተሰቦች ጠበቃ ውሳኔውን እጅግ የሚያሳዝንና የሚያስቆጣ ነው ብለው እንደተናገሩ፣ ፍትሕ ከሌለ ሰላም የለም የሚል መፈክር በጩኸት የሚያሰሙ የተቃውሞ ሰልፎች ጎዳናዎችን የሞሉት ወዲያው ነበር። ሌሎች ደግሞ በተቀመጡበት ሆነው በዝምታ አንብተዋል። የ18 ዓመቷ ሞርገን ጁሊያና ሊ በኖርዝ ካሮላይና በሻርሎት ሃይስኩል ተማሪ ናት። ውሳኔውን የተከታተለችው ቤታ ሆና በቴሌቪዥን ነው። እንዲህ ብላለች ልክ ፊትህን በጥፊ እንደመመታት ያህል ነው። እኔ ጥቁር ሴት ሆኜ ፍትህ የምጠይቅ ቢሆን ከእንግዲህ በፍጹም እንደማላገኝ ገብቶኛል ብላለች። ባለሥልጣናቱም ቢሆን በውሳኔው ደስተኞች አለመሆናቸውን ገልጸዋል። የጠቅላይ አቃቢ ሕጉ ካሜሩን በሰጡት ጋዜጣዊ መግለጫ እንዳሉት የወንጀል ሕግ ማለት ለሁሉም ሐዘንና ቁጭት መልስ የሚሰጥ ነው ማለት አይደለም። በሚስ ቴለር ቤተሰቦች ሀዘን ግን ልቤ ተሰብሯል። አቃቢ ጉ ይህን ሲሉ ሳግ እየተናነቃቸው ነበር። ካሜሮን ይህን ከተናገሩ በኋላ የፖሊስ መኮንኑ እርምጃውን የወሰደው የቴለር ቦይፍሬንድ የወንድ ጓደኛ አስቀድሞ ለተኮሰው ራሱን ለመከላከል ነው ብለዋል። የቴለር ጓደኛ ኬኔት ሞከር ደግሞ ለፖሊስ እንደተናገረው ቤቱ ሲንኳኳ ቢሰማም ማን እየገባ እንደሆነ ባለማወቁ ራሱን ለመከላከል ሲል መተኮሱን ገልጿል። እንደሱ አባባል ፖሊሶች ራሳቸውን አላሳወቁም። ማዘዣው ወጥቶ የነበረው በዚያ አድራሻ ለማይኖር ሰው ነበር። የተገኘም አደንዛዥ እጽ አልነበረም። ይሁን እንጂ በፖሊሶቹ የተወሰዱት እርምጃዎች በኬንታኪ ሕግ የተፈቀዱና ራሳቸውን ለመከላከል ያደረጉት ነው ብለዋል ካሜሩን። የክፍለ ግዛቱ ፖሊሶች ሳያንኳኩ በርግደው የመግባት ፍቃድ ቢኖራቸውም ከመግባታቸው በፊት ማንነታቸውን ማሳወቃቸውን በክፍለ ግዛቱ ታሪክ የመጀመሪያው ጥቁር ሪፐብሊካን የሆኑት ጠቅላይ አቃቢ ሕግ ዳንኤል ካሜሩን ተናግረዋል። ፕሬዚደንት ትራምፕ በሰጡት ጋዜጣዊ መግለጫ ይህ ምላሽ በሚስ ብራያን ቴለር ሞት ላይ የወንጀል ክስ እንዳንመሰርት ያግደናል ብለዋል። በአቃቢ ሕጉ ካሜሩን የተጻፈውን መግለጫ ጠቅሰው ያነበቡት ፕሬዚደንት ትራምፕ ፍትህ ሁልጊዜ ቀላል አይደለችም ብለዋል። ፕሬዚደንቱ ቆየት ብለው በሰደዱት የትዊተር መልእክት ደግሞ በጥይት ለተመቱት እነዚያ ሁለት ፖሊሶች በመጸለይ ላይ የሚል ነገር አስፍረዋል። የዲሞክራቲክ ምክትል ፕሬዚደንት እጩ ካማላ ሃሪስም በትዊተራቸው እሳቸውና ባይደንም ፖሊሶቹ ላይ በደረሰው ጉዳት ማዘናቸውን ገልጸው የተጎዱት ፖሊሶች በልባችን አሉ፣ ፈጥነው እንዲያገግሙም እንመኛለን። የጥቃት አመጽ ለዚህ መልስ አይደለም። ሐዘናችንን ቁጣችንን የምንገልጽበት መንገድ ልናየው የምንፈልገውን ዓለም የሚያሳይ መሆን አለበት ብለዋል። የዜናና የትንታኔው መጽሄት የሚስተናገዱበት ክፍለ ጊዜ ተጠናቀቀ። በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የአሜሪካ ድምጽ ራዲዮ ጣቢያ ስርጭትን ነው እየተከታተላችሁ ያላችሁት። ዝግጅታችንን በፌስቡክ ላይቭ አትቪ አምሃሪክ እንዲሁም በአሃዱር ራዲዮ 94.3 ላይ በቀጥታ ማዳመጥ ይቻላል። አድማጮች ተዘዋዋሪውን የስልክ ቁጥራችንን እናስታውሳችሁ። 2022059942 በመደወል በውስጥ መስመር 14 በተቀረጸው የድምፅ መመሪያ መሰረት መልእክት ካስቀመጣችሁ ይደርሰናል። ሆርን አት ቪኦኤ ኒውስ ዶት ኮም የኢሜል አድራሻችንንም ተጠቀሙ። የምሽቱ የአየር ስርጭት ፕሮዲውሰር ንጉሱ ታምሬ፣ አዘጋጅ ትዝታ በላቸው፣ እያስተናገድኳችሁ ያለሁት ደግሞ ጽዮን ግርማ ነኝ። እስከ ምሽቱ አራት ሰዓት አብረናችሁ ነን። አብራችሁን ሁኑ። ወደ ተከታዩ ዘገባ እንለፍ። ዛሬ በሁለተኛው አጋማሽ መሰናዷችን የትምህርት ቤቶች መከፈትን ጉዳይ በተመለከተ ከተለያዩ ከተሞች ያሰባሰብናቸውን የሕዝብ አስተያየቶች ነው የምናስደምጣችሁ። የኢትዮጵያ መንግስት ኮቪድ 19ን ለመከላከል የተቀመጡ ቅድመ ሁኔታዎችን በሶስት ሳምንት ጊዜ ውስጥ የሚያሟሉ ትምህርት ቤቶች ከጥቅምት 9 እስከ ጥቅምት 30 2013 ዓ ም ባለው ጊዜ እንደሚከፈቱ ማስታወቁ ይታወሳል። ቅድመ ሁኔታዎችን የማያሟሉ ትምህርት ት ቤቶች ግን ሊከፈቱ እንደማይችሉ የትምህርት ሚኒስቴር የኮሚኒኬሽን ዳይሬክተር ሀረጓ ማሞ ትላንት ለአሜሪካ ድምጽ ማብራራታቸውም አይዘነጋም። ይህንን የመንግስት ውሳኔ አስመልክቶ ዘጋቢዎቻችን ካሰባሰቧቸው አስተያየቶች ውስጥ በቅድሚያ መስፍን አራጌ ከደሴ ያሰባሰበውን አስተያየት እናስደምጣችሁ። ኮቪድ-19፣ የጤና ጠንቅ፣ የኢኮኖሚ ማነቆ፣ የማህበራዊ ልማት እንቅፋት ከሆነ ወራቶች ተሻገሩ። የተባበሩት መንግስታት ትምህርት በዘመነ ኮቪድ እና ከዚያ በኋላ በሚል በነሐሴ ወር ባወጣው አጭር ፖሊሲ መግለጫው በ190 ሀገራት ኮቪድ የ1.6 ቢሊየን ተማሪዎችን ትምህርት አስተጓጉሏል። ወረሽኙ ከዚህም ተሻግሮ ባስከተለው የኢኮኖሚክ ኪሳራ በዓለም ዙሪያ በሚቀጥለው የትምህርት ዘመን 238 ሚሊየን ተማሪዎች ትምህርታቸውን ሊያቋርጡ ይችላሉ የሚል ትንበያለው ይህ ዓለም አቀፍ የጤና ችግር ኢትዮጵያ ላይ የሚያሳረፈው ጡጫ ቀላል የሚባል አይደለም። የትምህርት እንቅስቃሴ ተቋርጧል። በርካታ ሰዎች አንድ ላይ እንዳይሰባሰቡ ማዕቀብ ተጭኖ ቆይቷል። የጤና ሚኒስቴር መግለጫ ግን በአዲሱ ዓመት የተቋረጠው ትምህርት ጥንቃቄ ሳይጓደል እንዲቀጥል ውሳኔ ያሳልፏል። ውሳኔው በትምህርት መቋረጥ ለወራት በድብርትና በስነ ልቦና ጫና ውስጥ ለነበሩ ተማሪዎች እፎይታ ይፈጥራል፣ አልፎ አልፎም ለአካላዊ ጥቃትና ጉልበት ብዝበዛ የተዳረጉ ሕጻናትን ይታደጋል ይላሉ። አስተያየታቸውን ለአሜሪካ ድምጽ ሬዲዮ የሰጡ የደሴ ከተማ ነዋሪዎች። ተፈራ ካሳ ነው። የደሴ ከተማ አስተዳደር መምህራን ማህበር ጸሐፊ ውሳኔው ጥሩ ነው። ምክንያቱም ረጅም ጊዜ ተማሪዎችን ከትምህርት ገበታቸው እንዲለዩ አድርጓል። በአንድ በኩል የመጣውን የቫይረስ ስርጭት ለመከላከል ጥሩ ቢሆን ወን ቢኖረውም ረጅም ጊዜ ግን ከትምህርት በመለየታቸው ምክንያት ከፍተኛ ጉዳት ነበረው። አዜብ መኮንን እባላለሁ። የደሴ ከተማ አስተዳደር የቤቶች ልማት ጽፈት ቤት ባለሙያ ነኝ። ህጻናቶቹ ራሳቸውን የመጠበቁ ብቃት ስለሌላቸው ትንሽ የተወሰነ ጊዜ ብንሰጣቸው የሚል ሀሳብ አለኝ። አጸደ ህጻናቶችን እኔ እንደናት ሳስበው በጣም ይከብ አታርጉ አርጉ ማለት ከባድ ነው። ትንሽ ቢዘገኝ የተሻለ ይመስለኛል። ከአንደኛ ደረጃ እስከ አስራ ሁለተኛ ክፍል ያሉትን ግን መንግስት የማስተማሪያ ግብአቶች ቢጎሉትም ለምሳሌ በሶስት ሽፍት አርጉ፣ ርቀታቸውን ጠብቀው ቢማሩም ለምን አንድ አመት ሁለት አመት ባለፈ ቁጥር ሰዎችን ያለ ትምህርት ቤት አፍኖ መዋል። አሁን በሴቶች ላይ የሚደርሰው ጥቃት አለ፣ ሌሎችም ነገሮች የስነ ምግባር ጉድለት አለ። በተባለው ልክ ቤት አልተቀመጡም ተማሪዎች። ስለዚህ ከወጡ አይቀር የወላጅ ክትትል ባለበት ትምህርታቸውን ተ ተምረው የሚወጡ የሚገቡ ቢሆን የተሻለ ይሆናል። ያለ ዛዙ ንግዳ ባላለው በደሴ ከተማ አስተዳደር ከንቲባ ጽሕፈት ቤት የስነምግባር መከታተያ ክፍል ባለደረባ ነኝ። ልጆች አሉኝ፣ የአንደኛ ደረጃ ትምህርትና የሃይ ስኩል ተማሪዎች አሉኝ። ያው በዓለም ጤና ድርጅት መረጃ በሚሰጠ መሰረት በሽታው ከኛ ጋር ለረጅም ጊዜ አብሮ እንደሚቆይ ነው እና ልጆች ደግሞ ቤታቸው ከትምህርት ዓለም ተለይተው እስከ መቼ ይቆያሉ የሚለውን ነገር የግድ መመለስ ስላለበት፣ ትምህርት ቤቶች ተገቢውን ጥንቃቄ ማድረግ፣ በተለይ የጤና ሚኒስቴር የሚሰጣቸው መግለጫዎች እያዩ መፈጸም፣ መምህራን ደግሞ የበለጠ ህጻናት ስለሆኑ እነሱም በመጠበቅ በማረም በመምከር ወላጅም ደግሞ ተገቢውን ነገር መቆጣት እንዳለበት ነው እና ዞሮዞሮ አማራጮቹ የግድ መከፈት አለበት ወደሚለ ይወስዳል። አንዳንዶች በእድሜ ከፍ ያሉ በትምህርት ደረጃ የተሻሉ የህብረተሰብ ክፍሎች በመከላከሉ ሂደት መዘናጋት እያሳዩ ባለበት ሀገር ህጻናቱን ወደ ትምህርት ገበታ እንዲመለሱ ማድረግ የከፋ ችግር ሊያስከትል ይችላል የሚል ስጋት አላቸው። በአንጻሩ አደጋውን በመከላከል ህይወትን ማስቀጠል ግድ ይላል የሚሉም አልጠፉ። ግንዛቤ አላቸው፣ የተሻለ ነገሮችን የመረዳት አቅም አላቸው ብለን የምናያቸው ሰዎች ላይ ብዙ መዘ መዘናጋት ነ አይተናል። ተማሪዎች ደግሞ በርግ ያንን ያክል ጥንቃቄ ብዙ የተመቹ አደሉ ማለት ይቻላል። ነገር ግን ይህንን ነገር መስራት የሚቻለው በትምህርት ቤቱ መምህራን፣ በትምህርት ቤቱ ማህበረሰብ ብቻ ሳይሆን ከልጅ የሚበልጥ ምንም ነገር የለምና ወላጅ በራሱ ከፍተኛ የሆነ ቁጥጥር በልጆቹ ላይ ክትትል መደረግ አለበት። ለምሳሌ እንደ ሆጤ ትምህርት ቤት አይነቶቹን ትምህርት ቤቶች ብናያቸው እያንዳንዱ ተማሪም ይሁን ወላጅ ለምዝገባ ሲመጣ ከበር ጀምሮ የሙቀት መለኪያ ጥበቃዎቹ ይዘው ቼክ ያደረጉ ነበር ተማሪዎቹ። ልክ እንደዚህ አይነት የሆጤን ትምህርት ቤት ተሞክሮ ሌሎች ትምህርት ቤቶች አስፍተው ቢይዙት በባህሪያቸው ህጻናት ከአዋቂ ሰዎች አትፈጽሙ ወይም አድርጎ የተባሉትን ነገር በመፈጸም የተሻሉ ናቸው። ምክር መስማት፣ ትእዛዝ መስማት ሁኔታዊ ስላሉ ማለት ነው። መንግስት በወረርሽኙ ምክንያት ሁሉም ተማሪዎች ወደ ቀጣዩ ክፍል እንዲሸጋገሩ ወስኗል። ውሳኔው ግን የራሱ ውስንነት አሉበት ይላሉ። ይህ አስተያየት ሰጪ ከተማ አካባቢ ላይ አክሰሶ ያላቸው በተለይ በዚህ በዘመናዊ ቴክኖሎጂ ታግዙ ወይምማ በግል መምህራንን ቀጥሮ ማስተማር የሚችል አቅም ያላቸው ሰዎች እነዛ ልጆች የተሻለ ነገር እንዲኖራቸው ትምህርቱን እንዳይረሱ የማድረግ ስራ ሲሰራ ቆይቷል። ገጠር ብቻ ሳይሆን ከተማም ላይ ቢሆን ዝቅተኛ የህብረተሰብ ክፍል ውስጥ ያሉት ልጆች የዚህን ተጠቃሚ የመሆን እድል ስላልነበራቸው ከትምህርት ርቀዋል። በጣም ቴክኖሎጂን ተጠቃሚ መሆን አይችሉ ያልቻሉበት ምክንያት አንደኛ ክህድነትም ጋር የተያያዘ ነው። የገጠሮቹን ደግሞ ከዚህ አንጻር ስናየው የቴክኖሎጂ ጉዳይ የመጠቀም አክሰሶ የላቸው ስለሌላቸው ከትምህርት ገበታ በጣም ርቀዋል ና ትምህርቱ በሚጀመርበት ጊዜ የተጀመረውን ትምህርት ለመቀበል የተሻለ አክሰስ ያላቸው እነዚህ በቴክኖሎጂ ታግዘው የቆዩት ወይም ደግሞ መምህራን አልፎ አልፎ ቢሆን ተቆጥሮላቸው ሲሰራ የነበረበት ቦታ ላይ ያሉ ልጆች ናቸው። የገጠሮቹ ግን ቶታሊ ረስተውታል ማለት ይቻላል። ና እነሱ ላይ አሁን ሲጀመር ጉዳቱ በጣም ከፍተኛ ሆኖ ይታያል የሚል ግምታል። ከአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ። መስፍንን እናመሰግናለን። ከደሴ ወደ አዲስ አበባ አስተያየት ሰጪዎች ስናልፍ ደግሞ የአሜሪካ ድምፅ ያነጋገራቸው የአዲስ አበባ ከተማ አንዳንድ ነዋሪዎች፣ የተማሪ ወላጆች የኮሮና ቫይረስን ለመከላከል አስፈላጊውን ጥንቃቄ በማድረግ ልጆችን ወደ ትምህርት ቤት መላክ በሚለው ሀሳብ እንደሚስማሙ ነግረውናል። ነገር ግን የኮቪድ-19 ወረርሽኝ እየተስፋፋ ባለበት በአሁኑ ወቅት ልጆችን ወደ ትምህርት ቤት መላክ ተገቢ ውሳኔ አይደለም የሚል አስ አስተያየት ይሰጡማሉ። ፀሐይ ዳምጠው አስተያየቶቹን ታስደምጠናለች። ስሜ ገላኔ አበራ ይባላል። አው የሚማር ልጅ አለኝ። ኬጂዋን ነው፣ አምና ሲማር የነበረው ያው አንድ ሴምስቴር ተምረው ነው በመሀል የተቋረጠው ትምህርት መሀል ላይ ሲቋረጥ፣ በእርግጥ ልጆቹ ወደኋላ ተመልሰዋል። ትምህርት መቆሙ ምንም ጥርጥር የለውም ይጎዳል። አሁን ግን ልጅሽን ወደ ትምህርት ቤት ትልኪዋለሽ ይላልሹ? አልልክም። የማልክበት ምክንያት ምንድን ነው? በሽታው አልጠፋም መጀመሪያ የተዘጋው በሽታው ልጆቹን ሊጎዳቸው ይችላል በሚል ምክንያት ነው። በሽታው አልጠፋም። በዜናም እየሰማን እንዳለ ነው። አካባቢያችንም ላይ እያየን እንዳለ ነው። እኔ እንደውም በአጋጣሚ ማቃቸው ብዙ ሰዎች በበሽታው ተይዘዋል እና በሽታው አልጠፋም። በሽታው ባልጠፋበት ሁኔታ ልጄን ስልከው ሊይዘውም ላይይዘውም ስለሚችል ፍርሃት ስላለኝ አልክም ልጅን ወደ ትምህርት ቤት ምክንያቱም በበሽታው ተይዞ ከሚሞትብኝ ሳይማር ቢቀር መርጣለሁ። እኔ እንደ እናት ማለት ነው። ስለዚህ አልከውም ነው መልስ። ተጠንቅቀሽም የምትጠበቂበት አይደለም። እያየን እየሰማን ነው። ህጻናት ደግሞ የፈለገ ብትጠነቀቂም የሆነ ነገር ከመነካካት ከነካኩ በኋላ አፋቸውን፣ አይናቸውን፣ አፍንጫቸውን ከመነካካት አይቆጠቡም። ታጠቡ ብትያቸው አይታጠቡም። የኔ ልጅ ገና አምስት ዓመት ያልሞላው ልጅ ነው እና ብትነግሪውም ይሄንን የነገርሽውን ነገር በደንብ ተገንዝቦ ራሱን መጠበቅ ስለማይችል አላምንም። በዛ አላምንም። አልክም። ዮሐንስ ጣባ እባላለሁ። የአዲስ አበባ ከተማ ነዋሪ ነኝ። የአስረኛና የአምስተኛ ክፍል ልጆች አሉኝ። እንግዲህ ያው በመንግስት መመሪያ መሰረት ተለቅ ተለቅ ያሉትን እናስገባለን ብለን ነው የምናስበው። ምናልባት ልጆቼ የሚባሉትን የመስማት እድሜ ላይና ባህሪያቸውን ለዛ ስለሚጋብዝ ሁለቱን አስገባለሁ ብዬ ነው የማስበው። ሌሎኛዎቹ ግን ትንሽ ትንንሾች ስለሆኑ፣ ኬጂ እና አንደኛ ክፍል ስለሆኑ ለጊዜው ወይ ቤት ማቆየት ነው ወይ አስመዝግቦ መቆየት ነው። ምን አይነት እርምጃ ነው የሚወሰደው? ጥንቃቄው ምን ያህል ነው? ያዋጣል ወይ? የመምህራን ቁጥር ያስፈልጋል፣ የሚያስተናግዳቸው ሰው ያስፈልጋል። ለየወንበራቸው ያለው ንጽህና ምን አይነት ነው? ሽፍቱ ሲያሳምናል ወይ? ቢያንስ መንግስት ከሚጀምረው አንድ ወር ዘግቼ ነው የማስገባው። ትናንሾቹ ልጆች እኔ ማመን አለብኝ መቶ ፐርሰንት። ስሜ ማርሻ ዘላለም ይባላል። እኔ እንግዲህ ሶስተኛ አመት ወይም ኬጂ ስሪ የምትማር ልጅ ነው ያለ ልጄ እንድትማር እፈልጋለሁ። ወደ ኋላ ባትቀርብኝ ደስ ይለኛል። ነገር ግን አሁን ያለንበት ሁኔታ የበሽታ ሁኔታ መባባስ እንደ ወላጅ በጣም ያሰጋኛል። ግን በአጋጣሚ ሆኖ ልጄን ወደ ትምህርት ቤት ልልክ ያሰብኩት ከኔ ጋር ስለምትሆን በስራ ምክንያት እኔም ጋር ተጠንቅቄ አልችለውም፣ ሙሉ ለሙሉ አላድናትም። እዛም ግን እንጠናቀቃለን፣ እንደ ወላጅ ስናወራቸው እንጠናቀቃለን፣ እናራርቃቸዋለን የሚባል ነገር አለ። በሱ ተማሚ ሳይሆን ያው እግዚአብሔር እንዳረጋትሁን በሚል አምኜ ነው እንጂ ትምህርት ቤት መላኩ ብዙ አሳማኝ አይደለም። ግን ምርጫ ስለሌለኝ ይለባራለ ስኔ ከሌሌ ባል አለው ምኖረው እዚ አዲስ አበባ አካባቢ ነው። ተማሪዎች ኮሮና ከጀመረ ወዲህ ወይ ኮሮና አለምን ከወረረ ወዲህ ወደ ቤት ገብተው መሰላቸት ነው ቤት ውስጥ እያሳለፉ ያሉ መንግስቱ ደግሞ በሚቀጥለው ወር የሚሆን በምንም ጊዜ ይሁን ትምህርት ይከፈታል እያለ ነው። ስለዚህ መላክ አይቀርም ተማሪዎች ወደ ትምህርት ቤት። ምክንያቱም ልጆቹ በጣም አሰልቺ የሆነ ህይወት እያሳለፉ ነው ያሉት ቤት ውስጥ ጓደኞቻቸውን አያገኙም፣ እንደፈለጉ ማንበብ አይችሉም። ያለ ጊዜያቸው ነው ወደ ቤት የተመለሱትና ከትምህርት ቤት ማስቀረት አልችልም። ግን በጣም ደግሞ አሳሳቢ የሆነ ጉዳይ አለ። ትምህርት ቤት ሄደው ቁንት የሚባለውን ነገር ከኮሮና ለመጠበቅ የሚያስፈልጉ ነገሮችን ቅድመ ጥንቃቄዎችን ያደርጋሉ ወይ ልጆች ካልሽ፣ ማድረግ አይችሉም። ፀሐይን እናመሰግናለን። የባህር ዳር፣ የአምቦና የሐዋሳ ከተማ ነዋሪዎችስ በዚህ የመንግስት ውሳኔ ላይ ምን አስተያየት አላቸው? አስቴር ምስጋናው ከባህር ዳር፣ ናኮር መልካ ከአምቦና ዮናታን ዘብዲዎስ ከሐዋሳ የነዋሪዎችን አስተያየት ጠይቀው ያጠናቀሩት ዘገባ በተከታታይ ቀጥሎ ይቀርባል። የኢትዮጵያ መንግስት ኮቪድ-19ን ለመከላከል ቅድመ ሁኔታዎችን ማሟላት ለሚችሉ ትምህርት ቤቶች በሶስት ዙር እንዲከፈቱ መወሰኑ ይታወቃል። ይህንን ውሳኔ አስመልክቶ ያነጋገር ናቸው በባህር ዳር ከተማ የሚገኙ ወላጆች፣ መምህራንና ተማሪዎች የተለያየ ሀሳቦችን አንጸባርቀዋል። አቶ ንጉሱ አቡሀይ የሁለት ልጆች አባት ናቸው። አሁን እኛ የምኖረው በጋራ ኮንዶሚኒየም ስለሆነ በጋራ ነው የምኖረው። ልጆቻችን ለብቻቸው የሚቀመጡበት አካባቢ የለም። ምቹ ሁኔታ አልተፈጠረም። የሚውሉትም አብረው በጋራ ነው የጨዋቱ የሚሆኑት በጋራ ነው ካለ ይሆኑ ነው የሚኖሩት ያለ ። ስለዚህ ከዚህ ከሚውሉ ይሉት ትምህርት ተከፍቶ ትምህርት ቤት ላይ ሆነው ርቀታቸውን ጠብቀው በተገቢ ሁኔታ ቢማሩልን ጥሩ ነው። በሽታውን ለመከላከል በዋናነት ሽፍት መሆን ነው ያለው ትምህርት ቤት ሲያስተምሩ በሽፍት። አሁን ለምሳሌ ከአንድ ክላስ ላይ የሚውሉት የነበረ ወደ 50 ተማሪ 60 ተማሪ ነው በአንድ ክፍል ውስጥ የሚማሩ አሁን ለመጪው ግን ቢያንስ በሶስት ሽፍት ተከፍሎ 30 20 ተማሪ በአንድ ክላስ ላይ እየተማሩ ርቀታቸውን ጠብቀው ቢሆን መልካም ነው። መምህር ታወጣሽ ወልዱ የቁልቋል ሜዳ አንደኛ ደረጃ ትምህርት ቤት መምህርት ናቸው። የመንግስት ውሳኔ ጥሩ ቢሆንም ለጥንቃቄ የሚያገለግሉ ቁሳቁሶችን ማሟላት እንዳለበት ይናገራሉ። ስነ አቋም እየወሰደውና አቋም ጥሩ ነው ግን ክፍተት ይኖራል ብዬ የምገምተው ነገር ቢኖር ምንድን ነው፣ ሁሉም ትምህርት ቤቶች የተሟላ ግብዓት ሊኖራቸው አይችልም። ለምሳሌ እንደኛ ትምህርት ቤት ስንመለከት በእኛ ትምህርት ቤት የነገደ ማህበረሰብ ብሔረሰቦች የሚገኙበት አካባቢ ስለሆነ ኑሯቸውን የሚመሩት ከእጅ ወደ አፍ በመሆኑ የጥንቃቄ ክፍተት ይኖራል እንላለን። ሆኖም ግን ተማሪዎች ሙሉ በሙሉ ወደ ትምህርት ቤት መጥተው ራሳቸውን ጠብቀው ርቀታቸውን ጠብቀው ካለው ነባራዊ ሁኔታ ጋራ ማህበረሰቡና ቤተሰብ ትምህርት ቤት እና የማህበረሰብ አካል ከሆኑት ጋራ በመመካከር ተማሪዎችን ወደ ትምህርት ቤት ማምጣቱ እጅግ በጣም አስፈላጊ ሆኖ ነው ያገኘ ነው። ምክንያቱም ተማሪዎች በአመለካከታቸው፣ በአእምሯቸው፣ በስነ ልቦና ተጎድተዋል። ያንን ስነልቦናቸውን ደግሞ ቀስ በቀስ ወደ ትምህርት ቤት በማምጣት የነበረውን ነገርን በማካካስ ተማሪዎችን በትምህርት ቤት ማዋል ለሀገሪቱም ለማህበረሰቡም ለተማሪዎችም በጣም ትልቅ ጠቀሜታ አለው ብዬ ሀሳቤን እገልጻለሁ። እርስዎ ለረዥም ጊዜ በመምህርነት ያገለግሉ ነዎት እና ይሄ የተለያዩ ቴክኖሎጂዎችን በመጠቀም ትምህርት ለማስቀጠል የተሞከረበት አለ። ይሄ ትምህርት ቤት በእርግጠኝነት የዝቅተኛ ማህበረሰብ ልጆች የሚማሩበት በመሆኑ በምን መልኩ ነበር ባለፉት ስድስት ወራት እናንተ ትምህርቱን ስታስቀጥሉ የነበራችሁ? እኔ ማስተማር ከጀመርኩ 38 ዓመቴ ነው እና የእኛ ማህበረሰብ ኢንተርኔት ኦንላይን የሚባለውን ነገር ባያገኝም እንኳን አንኳር ነገሮችን መመሪያው ባወጣው መሰረት የትምህርት መመሪያ ማኑዋሉን በመከተል በወጣለም ፕሮግራም መሰረት ተማሪዎች በየቤታቸው የትምህርት ስርጭትን እንዲከታተሉ የራሳችንን የበኩላችንን ጥረት አድርገናል ግን ሆኖም ሙሉ በሙሉ ይሄ ነገር ተሳክቷል ማለት አንችልም። በከተማ አካባቢ ያሉ ልጆች ይህንን ተግባራዊ ሊያደርጉት ይችላሉ። ያንንም የተማረ ማህበረሰብ ያላቸው ልጆች ክትትልና ቁጥጥር ሲደረግላቸው ነው። በሌላ መልኩ ደግሞ በአካባቢያችን ከከተማችን ወጣ ያሉ የእግር ጉዞ የሚመጡ ተማሪዎች አሉ። እነዛም የዚህ እንትን ተጠቃሚዎች ናቸው ብለን መገመት አንችልም ሙሉ በሙሉ። ሆኖም ግን ሙሉ በሙሉ ባይካሄድም ጅምሩ ነበር። አሁን ትምህርት ሊጀምር ነው። እዚህ ትምህርት ቤት ውስጥ ያጋጥሙና የምትሉ ስጋቶች ስ ምንድን ናቸው? እኛ ትምህርት ቤት አሁን እንደተመካከር ነው እና እንደተነጋገር ነው ከአካባቢያችን የሚገኙ ረጅ ድርጅቶች ማስክ ቢረዱን፣ ሳኒታይዘር ቢረዱን፣ ድሮ ያደርጉትን የነበረ እንክብካቤ ለተማሪዎች ቢያደርጉልን፣ የውሃና ፍሳሽ አገልግሎት ደግሞ ዴይሊ ውሃ እንዳይቋረጥ የውሃ አቅርቦትን ቢሰጠን እኛ በአቅማችን ካለው ማህበረሰብ ጋር በመመካከር ከጤና ባለሙያዎች ጋር በመመካከር ከመምህራን የጎደለንን ከአጋር ድርጅቶች ጋር በመመካከር ትምህርቱን ለማስኬድ እኛ ዝግጁ ነን። ወይዘሮ ለዓለም ሰላም ይሁን በበኩላቸው የሚከተለውን አስተያየት ነው የሰጡት። ሁለት ልጆች አሉኝ። እነሱም ማስተምራቸው የግል ትምህርት ቤት ነው። ያው በዚህ ኮረና መጣ በሚባለው ነገር ትምህርት ቤት በመዘጋቱ ትልቅ ተጽዕኖ ፈጥሮባቸዋል። የሚኖሩት ከአንድ ግቢ ስለሆነ ያው ከጎረቤትና ከጎረቤት በበሽታው ጉዳይ ስለማይገናኙ ድብርት ነው። ፊልምን ለማየት ሲሉ ደግሞ ያው እኛ ደግሞ ባለ እንትን ጭንቀት ምክንያት እንከለክላቸዋለን። ትምህርት እንግዲህ ከዚህ በፊት ሲሰጥ የነበረው በኢንተርኔት አማካኝነት ነበረ እና ምን ያህል ውጤታማ ነው ብሎ ያስባል። በኢንተርኔት ወርክሽት ምናምን እያሉ ይሰጡናል ትምህርት ቤት ያን ግን መቀበል አልቻሉም ልጆቹ በቃ ምክንያቱም ያልተማሩት ትምህርት መጥቶ ፈተና ሲሰጣቸው ሽቱን አምጥተን ስሩ ስንላቸው ስናስረዳቸው የማይገባቸውም ስላልተማሩ ያን መስራት በጣም ከባድ ነበር፣ ለእነሱም ለኛም። ራሳቸውን ጠብቆ ትምህርቱን ቢማሩ ፊት ለፊት ቢማሩ ነው የሚሻሉ እንጂ ኦንላይን የሚለውን አልቀበለው። ተማሪ መዓዛ ቆምላቸው በቁልቋል ሜዳ አንደኛ ደረጃ ትምህርት ቤት ልትመዘገብ ነበር የመጣችው። ማድረግ ያለባትን ጥንቃቄ አድርጋ ለመማር መዘጋጀቷን ትናገራለች። ትምህርት መከፈቱ ጥሩ ነው። አሁን ትምህርት ቤት ውስጥ ተማሪዎች፣ መምህራኖች ይረዱናል። ቤት ውስጥ ደግሞ አንዳንድ ወንድም የሌለን ተማሪዎች ብዙውን ጊዜ ራሳችን ነው የምንሞክረው። ስለዚህ መምህራኖች እዚህ እንደሚያስረዱንና ቤት እንደምንማማሩ አይደለም ስለዚህ መምህሮች አሁን እነሱ የሚያስረዱን ጥሩ ነው፣ ግን እቤት ስንሆን ደግሞ ብዙን ጊዜ ላይገባን ይችላል። እንደነጋገራል። ማስክ በማድረግና ከክፍል ተማሪዎች ራቅራቅ ብለን በመቀመጥ ኮሮና ቫይረስን መከላከል እንችላለን። እጃችንንም እዚህ በሚቀመጡ ውሃዎች አንዳንድ ነገሮች ቢቀመጡ ጥሩ ነው። ምክንያቱም ለእኛ ያግዘናል። ታጥበን እንገባለን። ከዛ ቁጭ እንላለን ተራርቀን። መልካም የትምህርት ዘመን ተመኘሁ። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ነው፣ ባህር ዳር። እናት ነው የላበረ ይባላለሁ። የአምቦ ናሪ ነኝ። በትምህርት ዙሪያ ልጆች በቤታቸው ተቀምጠው ያልሆነ ሁኔታ ውስጥና የሳይኮሎጂካል ተጽዕኖ እያደረባቸው ስለሆነ ጥንቃቄ ተደርጎ ትምህርት መከፈቱ አግባብ ነው ብዬ አስባለሁ። እርግጥ ነው ተጽዕኖ ሊፈጥር ይችላል። ግን በሽታው ቢኖርም ጥንቃቄ ተደርጎ ትምህርት መካሄድ አለበት ብዬ አስባለሁ። ሲፈን እባላለሁ። አምቦ ውስጥ ነው የምኖረው። ሶስት ልጆች ነው ያሉ። ከዚህም በፊት ባለው ነገር ቤት በመቀመጣቸው እነሱ ላይ ነው የነበረው ጭንቀት፣ ብዙ ነው። ግን ይሄ እንዳይሆን ኳስ በማጫወት በመጸለ አብረን በመጫወት ፊደሎችን በማስጠናት ብዙ ነገር አስረሳ ናቸው። አሁን ደግሞ ትምህርት ቤት መች ደርሳ ብሎ እየጓጉ ስለሆነ በሶስት ቢሆን ደስ ይለኛል። እኔ ማስክ ማድረግ አይችሉም ህጻናት ስለሆኑ ይጎዳቸዋል። እኛ ል ምን እንደሚከብደን ታ እንደዛ ቢሆን ይመረጣል። ስሜሽ እባላለሁ አምቦ ዩኒቨርሲቲ ሪፈራል ሆስፒታል ሐኪም ነኝ። ተማሪዎች ኤሌመንተሪ ያሉትም ፕሪፓራቶሪም እንደዚያውም ከፍተኛ ትምህርት ማዕከል ያሉት ቢመለሱ ጥሩ ነው ላሉ። ምክንያቱም አንዳንዶቹ ለብዙ ችግር እየተዳረጉ ይገኛሉ። ለምሳሌ ሴቶች አላግባብ ወይ ደግሞ ያለዕድሜያቸው ጋብቻ እንደዚህም ደግሞ የመደፈር ብዙ ተደጋጋሚ እያጋጠማቸው ይገኛል። አልፎም ደግሞ ወጣቶችም ለተለያዩ ሱሶች እየተጋለጡ ይገኛሉ። ምክንያቱም በኮሮና ምክንያት ቤት ስለሚውሉ መዋላቸው ሌላ ቦታ ስለሌለ ይህንን ለመቅረፍ ወደ አላስፈላጊ ኑሮ ይገባሉ ማለት ነው። ስለዚህ ትምህርት ቤት በጊዜ ቢመለሱ የተሻለ ነው። ስሜ ጎርፌ ጉርሜሳ እባላለሁ። የዚሁ ሀገር የአምቦ ነዋሪ ነኝ። ትምህርት ቤት መከፈቱ መልካም ነው። ልጆች ይበላሻሉ። ልጆች አይምሯቸው ጥሩ ነገር ላይ አይደሉም። መከፈቱ መልካም ሆኖ ያው በሰላም እንዲማሩ እንፈልጋለን። ያው በተቻለ መጠን ከእግዚአብሔር ጋር ጥንቃቄ አድርገው ልጆችም ራሳቸውን እንዲጠነቀቁ እየመከርን መላክ አለብን። እንደገና ደግሞ ይሄ ማክስ አድርገው የሚማሩም ከሆነ እሱን ነገር ገዝተን እየሰጠን እንዲጠነቀቁ ሳሙና በኪሳቸው አስቀምጠን እንዲማሩልን እናደርጋለን። ቤት መዋላቸው ጥሩ አይደለም። እንግዲህ ባለፈው የተስተጓጎለው ትምህርት ያው እንዳለ ሆኖ ግን እንደሚደረግ አላቅም። ግማሽ ሴሚስተር በተማሩት በዛው እንዲያልፉን የተደረገው፣ አሁን ደግሞ ጠንክረው እንዲማሩ ቤት ውስጥ እኛ እርዳታ ማድረግ አለብን። እንዲያጠኑ እናግዛቸዋለን፣ እናስጠናቸዋለን። በቃ እግዚአብሔር በረዳን መጠን በቃ ማስተማር አለብን። ስሜ የአብስራ ዳንኤል እባላለሁ። የስድስተኛ ክፍል ተማሪ ነኝ። ትምህርት መከፈቱ ላኔ አሪፍ ነገር ነው። ምክንያቱም ልጆች በተለያዩ አይነት ዲፕሬሽን ውስጥ እንዳይገቡ ይረዳል። ድብርት ውስጥ እንዳይገቡ ይረዳል። እና ለትምህርቱ ደግሞ ትምህርት በመከፈቱ ምክንያት አንዳንድ ሊመጡ የሚችሉ ነገሮች አሉ። ለምሳሌ ጓደኞች አንድ ላይ ቆመው በሚያወሩበት ሰዓት የትንፋሽ መለዋወጥ ሊከሰት ይችላል። እሱን በአስተማሪዎች እገዛ ተለያይተው እንዲቀመጡ ተደርጎ አንድ ወንበር ላይ ሁለት ሰው ወይ አንድ ሰው ቁጭ ብሎ እንዲማር በማድረግ ማክስ ዴይሊ በመጠቀም እንደዚሁም ሳይኒታዘር በመጠቀም የወንበር ንክኪዎች እንዳይኖሩ በማድረግ ክላሱን እንዳለ በሳይኒታዘር ክሊኒንግ እያደረጉ እንደዛ ሲቀመጡ ጥሩ ነው። እንዲሁም ደግሞ ለእኔ ትምህርት መከፈቱ በጣም አሪፍ ነገር ነው። መከፈት አለበት ባይ። ስሜ መዋሰኝ ይባላል። እንደ እኔ ሀሳብ ትምህርት ቤት መከፈቱ በጣም አደጋ ያለው ነው። እንኳን እኛ ያደጉት አገራት ሁላ እያለቁበት ያለ ጊዜ ነው። በእኛ ሀገር ደግሞ አሁን ገና አሁን ነው እየተስፋፋ ያለው። ተማሪ ሲመለስ ደግሞ በሚመጡበት ጊዜ የአንዱ ሳይታወቅ ብዙ ጊዜ የሚቆይበት አለ። እሱ በሽታ ይዞ ይመጣል፣ ለያልተያዘው ያስተላልፋል። ይሄንን መንግስት ምን ሀሳብ አድርጎ ትምህርት እንዲከፈት እንዳለ ለእኔ ራሱ ጥያቄ ነው። ተማሪዎቻችን ልጆቻችንን ወደ ትምህርት ቤት በምንልክበት ሰዓት ምን ዋስትና አለን? ልጅስ ትምህርት ቤት ሄዶ ሲመለስ ምን አይነት እንትን ይዞ ይመጣል? ሌላ ጥያቄ ነው። ስለዚህ ትምህርት ቤት መከፈቱ ለእኔ አልተዋጠለኝም፣ አልጠለኝም። ይህንን መንግስት ዝቅ ብሎ ህብረተሰቡን አዋይቶ መወሰን የነበረበት ነው። በራሱ ጊዜ የወሰነ ውሳኔ ለእኛ ተማሪዎቻችንን ለመላክ በጣም ያሰጋናል። እሜ ቢሊሳቀን ነው ይባላል። ከአምቦ ትምህርት ቢከፈት በጣም ደስተኛ ነኝ። ግን ትምህርት መከፈቱ እንዳለ ሆኖ መንግስት ለኮሮና መከላከያ የሚያስፈልጉን ግብዓቶች ቢያሟላልን እላለሁ። ታሌን ደማክ፣ ሳኒታይዘር እነዚህ መጠቀም አለብን። ስሜ ሮብሰን ታደሰ ይባላል ከአምቦ ነው። ትምህርት መከፈቱ በጣም አስፈላጊ ነው እላለሁ። ምክንያቱም ከትምህርት መራቃችን ብዙ ያጣነው ነገር አለ። እኔ ትምህርት እያለ እከታተል ነበር ትምህርት፣ አሁን ግን ሳልፈልግ ሰፈር ውስጥ እላለሁ። ምክንያቱም ትምህርት የለም ትምህርት ቤት የለም። ለዚህ ትምህርት ቤት አስፈላጊ ነው ለመዋያም የሆነ ለሁሉም ነገር አሪፍ ነው እላለሁ። ሲከፈት ተራርቀን በሽታንን በመከላከል ተራርቀን ቢሆን መማር አለብን እላለሁ። ነዋሪው ብዙ አቅርቦት የለም የማስክ ምናምን፣ ለዛ መንግስት ማቅረቡ እኔ አስፈላጊ ነው ላሉ በኮሮና ቫይረስ ወረርሽኝ ምክንያት በወረሃ መጋቢት 2012 ዓ ምት የተዘጋውን ትምህርት ለመክፈት እየተደረገ ያለውን ዝግጅት ተከትሎ ቪኦኤ ያነጋግራቸው የሐዋሳ ከተማ የተማሪ ወላጆችና ተማሪዎች አስተያየታቸውን ሰጥተዋል። የመጀመሪያው አስተያየት ሰጭያችን ሁለት ልጆቻቸውን በሐዋሳ ዩኒቨርሲቲ የሚያስተምሩ ወላጅ አቶ አደሜ አሶሊያ ናቸው። አንድ ሴትና አንድ ወንድ ዘንድሮ ተመራቂ በኒያሴ ውስጥ ነበሩ እና በኮሮና ምክንያት ሁለቱም አሁን ቤት ነው ያሉት። እና መንግስት እንግዲህ ባወጀው መሰረት አድርገው እንጂ እኛ መብት የለንም እንግዲህ መንግስት ያለው ከመንግስት እኛ የምንወጣው ነገር የለም። ስጋት ይኖራል። አሁን ኮሮና በሽታው ካልተገታ በኋላ በቀር አሁንም ያው ዛ ልጆች ከገቡ በሽታ ላይ ሊጠቁ ይችላሉ። ልጆች አሁን ዘንድሮ ጨርሶ እንደው ስራ ብዙ አላማ የቅደን ነበር ቀን ሰራተኝ ሰርቼ ነው ሌላ ከመንግስት ፌሮል ርምም ምናምን የሚያገኘው ነገር የለም። ቀን ስራ ሰርቼ ነው ያሰማርኳቸው አንድ ወንድና አንድ ሴት ግን አሁን እነሱ ተመርቆ እንደውን ለእኔ ትቶ እኔ ራሳቸውን ብችሉ ደስተኛ ነ። ቀጥሎ ያነጋገርናቸው አቶ ዳንኤል ደስታ ሲሆኑ ሀሳባቸውን ገልጠዋል። ሁለቱም ነገር ከሚጎዳ ትምህርቱም ተቆርቶ ሰው የማይጠነቀቅ ከሆነ እዛም ሆኖ ጥንቃቄ ያደርግ፣ እዚህም ሆኖ ጥንቃቄ ማድረጉ ግዴታው ስለሆነ ቢጀመር ጥሩ ነው። ለምን አይደል? ማይንድ ይዘቁ ያለ ስራ ዝም ብሎ ሲቀመጡ ከቤተሰብ ጋር ራሱ ረጅም ሰዓት ስለማይገናኙ አሁን ሌላ ነገር እየመጣባቸው ይሄዳል። የሌላውን ሰው ስታይ እኔ እንኳን ትንሽ አስራ ወጥ አመት ልጅ ነው፣ ግን ቢከፈት ጥሩ ነው ትምህርት ቤቱ። ወላጅም አካባቢም ጥንቃቄ አድርጎ ማለት ስርጭቱ እንደውም እየሰፋ ነው ሄደው ግን፣ ትልቁ ነገር የሰው ጥንቃቄ ነው። ሰው በጣም ጥንቃቄ ማድረግ አለበት። ወላጅ ከልጆች ጋር ያለውን ጥንቃቄ እንዴት እንደሆነ ማድረግ እንዳለባቸው ንጽህና መታጠብ እንደሆነ ከባድ ነገር ወጪ የሚያወጣ አይደለም። ብዙ ማክሶች እየረከሱ ነው። የትም ቦታ ስትቀመጥ እንደዚሁ ማክስ አድርገ እጅ መታጠብ፣ ሳኒታይዘር የለው ሳሙና አለ። እንደዛ ካረገም ምን ጉዳት የሚያመጣ አይመስለኝም። መከፈቱ ወይ በግሌ ደግፋል። ሰፈሩ ውስጥ ሲውል አንደኛ ከብዙ ሰው ጋር ይገናኛል ልጅ። አሁን እዛ ከሆነ ግን ውስን ሰው ጋር የሚገናኘው ነው። የማስተማሪያ ርቀቱን ጠብቆ ልጆችን ኦሪንት ቢያደርግ ዛውታ የሚያስተካከል ሰው ተመድቦ ህጻናቶች አሉ አዋቂ ውስጥ ህጻናቱ ግን ሊጎዳ ስለሚችል ጥንቃቄ ባደርግ ወላጅም ከመምህራን ጋር ተባብሮ ጥንቃቄ ቢያደርግ ጥሩ ነው ብዬ እገምታለሁ። ወይዘሮ አለምቱ ያዘው የልጅ ልጃቸውን የሚያስተምሩ ወላጅ ሲሆኑ፣ ትምህርት ለመጀመር እየተደረገ ያለውን እንቅስቃሴ በተመለከተ አስተያየት ከሰጡን መካከል ናቸው። በግማሽ ጎኑ ደግፋለሁ። ልጆች ቤት በመዋላቸው ብዙ ነገር አይምሯቸው እንትን ብሏል። ያው የትልቅ ሰውን ባህሪ እያያዙ ነው የልጅነት ባህሪ አላያዙም ነው ወጥተው አይጫወቱምና። በአንድ ጎኑ ደግሞ ትምህርት መጀመሩ ጥሩ ነው ለልጆች። ያም ቢሆን ደግሞ ተራርቆ መሆን እንዳለበት ነው። አሁን በእኛ ባህላችን ህጻን ልጅ ቀኑ ሙሉ ወይም ግማሽ ቀን አፉን ይዘህ ተቀመጥ ብለህ ትለው? ሻይልም እስክሪፕቶን ከልጅ ጋር ቀምቶ ይጠቀማል፣ እርስ በርሳቸው ይለዋወጣሉ። ስለዚህ አንዱ ልጅ የያዘውን ሁሉም ክላስ ውስጥ ያለው ሀያ አምስት የሚሆን ሀያ ተማሪ ችግር ይፈጠራል። ስለዚህ ህጻን ልጆችን በይበልጥ እስከ ሶስተኛ ክፍል ያሉትን ህጻን ልጆች መምህራቻቸው በጥንቃቄ ካልሆነ በስተቀር ለእንደዚህ አይነቱ ይጋለጣሉ የሚል ግምት አለ። ሳኒታይዘርማ ይይዛሉ፣ ማስክ ይይዛሉ። ልጆች ግን እንዳንተ ተጠንቅቀው ይይዛሉ ወይ? ችግሩ እሱ ነው እና ለእንደዛ አይነቱ ደግሞ መንግስት አስተምራለሁ ብሎ በትክክል እንትን ካለ እነዛን ኮንትሮል የሚያደርግ ቋሚ ሰው መኖር አለበት። ከመምህሩ ሌላ ኮንትሮል የሚያደርጋቸው ሰው መኖር አለበት። ህጻናቶች ከኬጂና ኤልኬጂ ከትንሽ እስከ ሶስት ያሉት ለምን ህጻናቶች ናቸውና ከዛ ሌላማ መማሩ በጣም እንደ አንድ ዓመት ሉዝ ማድረግ ቀላል አይደለም፣ በጣም ከባድ ነው። የአስረኛ ክፍል ተማሪ ምህረት ጫፋሞ ሀሳባቸውን ካጋሩን ተማሪዎች አንዷ ነች። እንደተባለው ርቀታችንን ጠብቀን ማክስም ዛ መማር ይቻላል። ምክንያቱም ብዙ ሰዓት ሳንማር ቆየን ምናም አሁን ይህ በጥንቃቄ ያለን ሳይንታይዘር ምናም በመቀባት በየሰዓቱ ማለት ነው እና ማክሳችንን ከላያችን የሳናወርቅ ምናም መማር ይቻላል። የአሊፋ አካዳሚና የኤስኦኤስ ትምህርት ቤት የስምንተኛና የአምስት ክፍል ተማሪዎች ትምህርት ለመጀመር ታስቧል የሚል ዜና ሰሙ፣ የተሰማቸውን ለቪኦኤ ገልጧል። ስሜ ዮናታን ይልማ ይባላል። የአምስተኛ ክፍል ተማሪ ትምህርት በመጀመሩ ደስ ይለኛለም፣ ደስም አይለኝ። ለምን እንደሆነ ደስም አይለ ኮሮና እያለ ትምህርት ከጀመረ ተማሪዎች ተይዘው ስቃይ ውስጥ እንዳይገቡ ብዬ ስለምፈራ እሱም ባይጀመር ይሻለኛል። ቢጀመር ደግሞ ትምህርታችንን እንድንቀጥል ያደርገናል። ቤተሰቦች ምንድን ነው የሚያስቡት? አሁን ከአንተ ጋር ምንድን ነው የሚያወሩት? እነሱ እንድንጠነቀቅ ነው የሚፈልጉት፣ እንዳንሄድ ነው። ስሜ አብስራ መስፍን ይባላል። የመጣሁት ከአሊፍ አካዳሚ ትምህርት ቤት ነው። ትምህርት በመከፈቱ ደስ ብሎኛል። ግን ቫይረሱ ስላለ ተጽዕኖ ያሳድራል። ምክንያቱም ብዙ ተማሪዎች ደድሮ ነው የሚያስቡት። ጥንቃቄ የሌላቸውም ልጆች ስላሉ መተቃቀፍ ምናምን ደግሞ መቅረት አለበት። ርቀታችንን ተጠብቀን ትምህርት ቤትም ስንሄድ ማክስ ሳኒታይዘር ይዘን መሄድ አለብን። ደግሞ አቀማመጣችንም መለያየት አለበት። በሁለት ወንበር መሆን አለበት። አንድ በዚህ አንድ በዚህ ሆኖ ማለት ነው። ለአሜሪካ ድምጽ ራዲዮ ዮናታን ዘብድዮስ ሀዋሳም የባህር ዳሯ ዘጋቢያችንን አስቴር ምስጋናው የአምቦውና ኮር መልካና የሀዋሳውን ዮናታን ዘብድዮስን እናመሰግናለን። የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀዋል። በምሽቱ ፕሮግራም ዋና አዘጋጅ ትዝ ተበላቸውና በሌሎችም ባልደረቦቻችን ስም የምሰናበታችሁ ጽዮን ግርማ ነኝ በእኛ በኩል